የኢትዮጵያ ሀገራዊ ንቅናቄ በሚል ስም የሚጠራ የፖለቲካ ድርጅት ትናንት እሁድ ዋሽንግተን ዲሲ ላይ በተፈረመ ስምምነት መቋቋሙ ተገልጿል። ድርጅቱን የመሰረቱት አርበኞች ግንቦት ሰባት የኦሮሞ ዲሞክራሲያዊ ግንባር፣ የአፋር ሕዝብ ፓርቲና የሲዳማ ሕዝቦች ዲሞክራሲያዊ ንቅናቄ መሆናቸውን አደራዳሪና አፈራራሚ ከነበሩት መካከል አንዱ የሆኑት በዩናይትድ ስቴትስ ኢሊኖይ ቺካጎ የኢኮኖሚክስ ፕሮፌሰር ዶክተር ጌታቸው በጋሻው ለአሜሪካ ድምጽ በሰጡት ማብራሪያ ገልጸዋል። የንቅናቄው ዓላማ የግዛት አንድነቷ የተጠበቀ ዲሞክራሲያዊ የህዝብ መብቶች የተከበሩባት የፖለቲካ ስልጣን ከላይ እስከታች በተዋረድ ያሉትና በምርጫ የሚጨበጥ ስልጣን የሚኖራትን ፌዴራላዊት ኢትዮጵያን መመስረት መሆኑን ዶክተር ጌታቸው ገልጸዋል። ሶሎሞን አባተ ዝርዝሩን ይዟል። የአራቱ የፖለቲካ ድርጅቶች አንድ አገራዊ ንቅናቄ መፍጠራቸውን ያሳወቁበት የመፈራረም ስነ ስርዓት ሲካሄድ ዋሽንግተን በአካል የተገኙት የኦሮሞ ዲሞክራሲያዊ ግንባሩ አቶ ሌንጮ ለታ፣ የአፋር ህዝብ ፓርቲ መሪ ዶክተር ኮንቴ ሙሳና የሲዳማ ህዝቦች ዲሞክራሲያዊ እንቅስቃሴው መሪ አቶ በቀለ ዋዮ ሲሆኑ የአርበኞች ግንቦት ሰባቱ መሪ ፕሮፌሰር ብርሃኑ ነጋ ደግሞ ካሉበት ሆነው ሰነዱን በስካይፕ ግንኙነት ቀርበው ታዛቢዎች በተገኙበት ፈርመዋል። ከፊርማው ሥነ ሥርዓት በኋላ የተናገሩት የኦሮሞ ዲሞክራሲያዊ ግንባር መሪ አቶ ሌንጮ ለታ ንግግራቸውን የጀመሩት በአፋን ኦሮሞ ነበር። በሕዝቦች መፈቃቀድ ላይ እየተመሠረተች አዲስ ኢትዮጵያን እውን ለማድረግ እንጥራለን ብለዋል። አዲስ ኢትዮጵያ እየተመሠረተች ነው። ጎንደር ያለው የኦሮሞ ህዝብ ደሜ ነው፣ ሲ ኦሮሞም እንደዚያ ሲ፣ ኮንሶም እንደዚህ ሲ፣ አዲስ ኢትዮጵያ አንድነት የሚፈጠር ነው። ለዚህ አይነት በህዝቦች መፈቃቀድና መደጋገፍ ላይ የተመሰረተች አዲስ ኢትዮጵያ እውን ለማድረግ እንጥራለን። የአርበኞች ግንቦት ሰባት መሪ ዶክተር ብርሃኑ ነጋ መልእክትም በተቀረጸ የቪዲዮ መልእክት ቀርቧል። ይህ የኢትዮጵያ ሀገራዊ ንቅናቄ በአንድ በኩል የህዋትን አገዛዝ በጋራ ለመታት፣ በሌላ በኩል ደግሞ በድህረ ወያኔ ኢትዮጵያ ውስጥ ስርዓት ያለው የሽግግር ጊዜ እንዲኖር የሚያስፈልገንን ትብብር እውን ለማድረግ መሰረቱ ዛሬ ነው። ኢትዮጵያ ሀገራዊ ድናቄ ዛሬ ህልማቸውን በሚያኖሩት አራት ድርጅቶች ይመስረት እንጂ ሌሎች ድርጅቶችንም ወደ ህብረት ለማምጣት በአጣዳፊነት ስሜት የምንከታተለው እና ተግባራዊ የምናደርገው የዕለት ተዕለት ስራችን አካል። የተከበራችሁ የዚህ ሥነ ሥርዓት ታዳለች፣ የድርጅቶች ህብረት መፍጠር ከባድ ነገር ቢሆንም ከዚያ በላይ ከባድ ነገር ደግሞ ህብረቱን ውጤታማ ማድረግ ነው። የድርጅቶቹ መሪዎችና አባላት እንዲሁም የኢትዮጵያን ህዝብ ጽናትና አርቆ አስተዋይነት ይጠይቃሉ። የሀገር ጥቅም፣ የትውልድ ጥቅም ከድርጅቶች ጥቅም በላይ መሆኑን በሙሉ ልብ መቀበል ይጠይቃል። የአፋር ህዝብ ፓርቲ መሪ ዶክተር ኮንቴ ሙሳ ደግሞ ፍትህ፣ ሰብአዊ መብቶች የተከበሩባት፣ የሃይማኖት እኩልነት የተረጋገጠባት ኢትዮጵያ እንድትመሰረት እንደሚታገሉ ተናግረዋል። ለህዝብ ጥያቄዎች ቀጥተኛ መፍትሄ የሚገኝበትን ስርዓት ለመገንባትና የአፋር ህዝብ ደግሞ እንደ ኢትዮጵያዊነቱ የራሱን አስተዋጽኦ ለማድረግ ከወገኖቹ ጎን መሆኑን በዚህ ለማስታወቅ እፈልጋለሁ። የሲዳማ ህዝብ ዲሞክራሲያዊ ንቅናቄው መሪ አቶ በቀለ ዋዮ በደቡብ ክልል ውስጥ አሉ ያሏቸውን በደሎች ዘርዝረው የሚከተለውን መልዕክት አስተላልፈዋል። ከአሁን በኋላ የሚደረገው በእኛ ብቻ ይፈታል የሚል እምነት ያለንም የተለያዩ ድርጅቶችና ሌሎችም ይመለከተናል የሚሉ በዚህ ውስጥ ገብቶ መስራት እንዳለባቸው ያምናል። ከዛም በላይ ደግሞ ፈራጁና እኛ ምንሰጠው ብቻ የምንቀበል ሳይሆን እራሱን መምረጥ የምንችል ህዝባቸው ስላለ ጠንክረን እና አበርትተን ሌሎችንም ጨምረን ሌሎችም ከኛ ጋር ሆነው የምንሰራበት ጊዜ ሩቅ አይደለም ብዬ ገምታ ነው። ስምምነቱ እንዲፈረም ሁኔታዎችን ሲያመቻቹና ሲያደራድሩ የነበሩት በኋላም አፈራራሚዎቹ በቀድሞው መንግሥት የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር የኤርትራ ክፍለ ሀገር አስተዳዳሪና የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር የነበሩት አሁን ደግሞ የአፍሪካ ስትራቴጂና ደህንነት ጥናት ተቋም ዳይሬክተሩ ሻለቃ ዳዊት ወልደ ጊዮርጊስና በዩናይትድ ስቴትስ ኢሊኖይ ግዛት የቺካጎ ዊሊያም ሬኔ ሃርፐር ኮሌጅ የኢኮኖሚክስ ፕሮፌሰር የሆኑት ዶክተር ጌታቸው በጋሻው ናቸው። ስለ አዲሱ ንቅናቄ ተፈጥሮና ምንነት፣ ስለ ቅርጽና ዓላማው፣ ስለ ግቡ፣ ስለ ትግል ስልትና አመራሩ ዶክተር ጌታቸው በጋሻውን ዛሬ አግኝቼ ጠይቄያቸዋለሁ። ይሄ የኢትዮጵያ ሀገራዊ ንቅናቄ የተመሰረተው በአሁኑ ጊዜ ከአራት ድርጅቶች ነው። የጋራ አመራር ይኖረዋል በሁለት ደረጃ ማለት የወኪሎች ካውንስል የሚባል አለ። ካውንስል ኦፍ ሪፕሬዘንታቲቭስ በእንግሊዝኛ ምክር ቤት አይነት ማለት ነው። ምክር ቤት ምክር ቤት የወኪሎች ምክር ቤት ከሁሉም ድርጅቶች እንደየመጠናቸው የሚውጣጣ ማለት ነው። ከዛ በዛው መጠን ደግሞ የስራ አስኪያጅ ኮሚቴ ወይም ኤግዜኪቲቭ ኮሚቴ የሚባል አካል አለው። እንግዲህ ከዚህ በላይ ደግሞ ኮንሰልታቲቭ ካውንስል ማለት የአማካሪዎች ምክር ቤት የሚባልም ይኖረዋል ማለት ነው። በተቻለ መጠን ይህ ግንባር፣ ህብረት፣ ጥምረት ያልተባለበት ምክንያት ይሄ የጋራ ንቅናቄ በአንድ እዝ ስር ሆኖ ሁሉም ድርጅቶች የየድርጅታቸው ስር በዚህ አዲስ በተፈጠረው ንቅናቄ ስር ለማስኬድ እንዲችሉ ለማድረግ ነው። ጠቅላላ ውህደት ነው ለማለት አንችልም። ደግሞ እንደ ሌሎቹ በጣም ተለያይቶ ደስ ባላቸው ጊዜ ብቻ ተገናኝተው የሚሰሩ አይሆንም። አንድ የተማከለ አመራር ይኖራቸዋል። ተግባራቸው በሙሉ የእያንዳንዱ ድርጅት ትናንሽ ለየት ያሉ ተግባሮች ከዚህ የንቅናቄው አላማ ጋር በማይጻረሩ መንገድ ለዛ ተገዥ ሆነው ይሰራሉ ማለት ነው። እንግዲህ በስም ጠርታችሁ ይሄ ጥምረት ነው ወይ ህብረት ነው ወይ ግንባር ነው አትበሉት እንጂ ወጥ የሆነ አህዳዊ ፓርቲ ግን አይደለም። ወጥ የሆነ አንድ አህዳዊ ፓርቲ አይደለም እና በእምነታችን ከመተዋወቅ በኋላ ወደዛ ሊያመራ የሚችል በዛ ውስጥ የሚገናኙ ድርጅቶች ወደ አንድነት መርጅ ወይም እንዲዋሃዱ ያበረታታል። ተዋህዶ ወደ አንድነት እንዲሄዱ ሁሉም ያበረታታል። ግን አላማው በረጅሙ ጊዜ ወደ አንድ ሀገራዊ ድርጅት አንድ ወጥ ድርጅታዊ ድርጅት እንዲደርስ ይሞከራል። እንግዲህ ስናያቸው ከአርበኞች ግንቦት ሰባት በስተቀር ሌሎቹ በብሔርና በብሔረሰብ ደረጃ የተደራጁና የተዋቀሩ ናቸው። እንዴት ነው እንዴት ነው ይሄንን በግንባርም ደረጃ ይሁን ለማጣጣም የምታስቡት? ልክ ነው፣ ምንም ችግር የሌለበት ዋናው ነገር ኢትዮጵያን መሰረት ያደረገ ነው። ስምምነታቸው ሶስት ዋና ነገሮች ናቸው ያሏቸው። አንደኛ ፌዴራል የኢትዮጵያ ግዛቷ የተጠበቀ አንድ ኢትዮጵያ ላይ ነው። ሁለተኛ ዴሞክራሲያዊ የህዝብ መብቶች በሁሉም መልካቸው የሚጠበቅ እና ለዚህ የሚታገሉ መሆናቸውን እና ሶስተኛ ደግሞ ማንኛውም የፖለቲካ ስልጣን ከላይ እስከ ታች ተዋረድ ያሉት በህዝብ ምርጫ ብቻ መሆናቸው ናቸው እና እነኚህ በእነኚህ ላይ እስከተስማሙ ድረስ በአንድ ጎሳ ወይም ብሄር ቢደራጁ ወይም በአገር አቀፍ እና ብሄር አቀፍ በሆነ ቢደራጁ ምንም ለውጥ የሚያመጣው ነገር የለም ከስሙም ከፕሮግራሙም ከተግባሩም በምታዩበት ጊዜ አንድን ብሄር ለይቶ አያነሳም ኢትዮጵያዊ ነው ሙሉ በሙሉ እና ለኢትዮጵያ የሚታገል ነው እና ስለዚህ ለዚህ ብሄር ብቻ ለይተን እንታገላለን የሚል የሌለበት የጋራ ፕሮግራም ነው ያለው። ስለዚህ ከሚያለያዩን ይልቅ የሚያገናኙን ነጥቦች እነዚህ ናቸው ብላችሁ እንደ መሰረታዊ መነሻ የወሰዳችኋቸው እነዚህን ባህሪያት ነው ማለት ነው የፓርቲዎቹን በትክክል በጣም ትክክል ዶክተር ጌታቸው ለመሆኑ አሁን ኢትዮጵያ ውስጥ ስራ ላይ ያለውን ምናልባት አሁን በአስቸኳይ ጊዜ ሁኔታው ምክንያት በተወሰነ ደረጃ የተቋረጠ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግሥትን እንዴት ነው የምታዩት እናንተ በተናጠል በፓርቲዎች ደረጃ የሚሆን አሁን በፈጠራችሁት ንቅናቄ እንግዲህ ምናልባት ዝርዝር ነጥቦቹ ወደፊት ሊነሱ ይችሉ ይሆናል። ጠቅላላ የንቅናቄው እምነት ብዙ የአገሪቱ ችግሮች የመጡት ከአገሪቱ ፌዴራል ህገ መንግስት ጋር በተያያዘ ሁኔታ ነው። የሽግግር መንግስት መቋቋም እንዳለበት ይህ የሚቋቋመው የሽግግር መንግስት ደግሞ አዲስ የአገሪቱን ህገ መንግስት እንዲቀረጽ የሚያደርግ ይሄንን ሲሉኝ፣ አሁን ያለው ህገ መንግስት መሰረዝ አለበት የሚል እምነት አላቸው። እንዳለ አሁ ሙሉ በሙሉ ይሄ ህገ መንግስት ይሰረዛል። አዲስ ህገ መንግስት ለአገሪቱ ይመጣል። ያ ህገ መንግስት እንዴት እንደሚመጣ ምን ምን እንደሚይዝ እና ዋናው ወደፊት ኢትዮጵያ ምን ትመስላለች፣ ምን አይነት አስተዳደራዊ መዋቅር እና ቅርጽ ይኖራታል የሚሉት ሁሉ የሚወሰኑት በዚህ በህገ መንግስቱ ስለሆነ በአጠቃላይ ዋና አንድ ስምምነት ያለበት ፌዴራል የኢትዮጵያ መንግስት ይሆናል ነው ይህ ፌዴራል ዴሞክራሲያዊ ሁሉን ዜጋ ጥቅሞቻቸውንና ኢንተረስቶቻቸውን ወይም የሚመለከቷቸውን ጉዳዮች ሁሉ ከውሉ ስቀ ያስገባ እንደሚሆን ግን አንድ ፌዴራላዊ ዴሞክራሲያዊ ኢትዮጵያ የትግላቸው ግብ የሽግግር መንግሥት እንዲቋቋም አዲስ ሕገ መንግሥት እንዲቀረጽና ሁሉም ዜጋ እኩል የሆነባት ፌዴራል ዴሞክራሲያዊ ሥርዓት መፍጠር መሆኑንም አደራዳሪው አስታውቀዋል። የትግላቸው ስልት ለሰላማዊ የሕዝብ እምቢተኝነት መሥራት መሆኑን ዶክተር ጌታቸው ገልጸው ሁሉም ድርጅቶች ግን የየራሳቸውን የትግል ስልት መከተል እንደሚችሉ ተናግረዋል። የንቅናቄው መሪዎች እንዲሆኑ የተመረጡት አቶ ሌንጮ ለታ፣ ፕሮፌሰር ብርሃኑ ነጋና ዶክተር ዲማ ኖጎ መሆናቸውንም ዶክተር ጌታቸው አክለው አመልክተዋል። ከዶክተር ጌታቸው በጋሻው ጋር ያደረግነው ሙሉ ቃለ ምልልስ ዌብሳይታችን ላይ ይገኛል።